ኬንያ ባለፈው ሳምንት ሁለት የስደተኞች መጠለያ ካምፖችን እንደምትዘጋ ስትገልጽ ለዚህም ምክንያቷ የጸጥታ ስጋት እንደሆነ ማመልከቷ አይዘነጋም። አንዳንድ ተንታኞች ከውሳኔው ጀርባ ሌላ ምክንያት መኖሩን ሲናገሩ፣ ሌሎች ደግሞ የጸጥታ ስጋት መኖሩን ይስማሙና የስደተኞች መብት ግን ትኩረት ሊሰጠው እንደሚገባ ያሰምሩበታል። ከጂል ክሬግ የደረሰንን ዘገባ አዲሱ አበበ ይዟል። የኬንያ መንግሥት ከግማሽ ሚሊዮን በላይ ስደተኞች የሚጠለሉባቸውን የዳዳብንና የከኩማን ካምፖች ነው ዘጋለው ያለው። ከ328ሺ በላይ ስደተኞችን የሚይዘው ዳዳብ ከዓለም መጠለያ ጣቢያዎች ትልቁ ሲሆን የሚበዙትም አገራቸው ያለው አለመረጋጋትና ግጭት ያሰደዳቸው ሶማሌዎች ናቸው። የኬንያ መንግሥት መጠለያ ጣቢያዎቹን ለመዝጋት ሲወስን ብሔራዊ የጸጥታ ስጋት እንዳለበት ነው የገለጠው። ጌሪ ሲምሰን ለሰብአዊ መብት መከበር የቆመው ድርጅት የሁማን ራይትስ ዎች የስደተኞች ጉዳይ ከፍተኛ ተመራማሪ ናቸው። ለኬንያ ብሔራዊ ጸጥታ ስደተኞች ስጋት ሊሆኑ አይችሉም ነው የሚሉት። There's not a single shred of evidence that any registered Somali refugees in Kenya have been behind any attacks in Kenya. ተመዝግቦ ኬንያ መጠለያ ጣቢያ ውስጥ የሚገኝ የትኛውም ሶማሌ ስደተኛ ለኬንያ ጸጥታ ስጋት ስለመሆኑ አንድም ተጨባጭ መረጃ የለም። እስካሁንም ለጸጥታ ችግር ሆኖ የተከሰሰ አንድም ሶማሌ ስደተኛ የለም። እርግጥ ነው ባለፈው ዓመት በናይሮቢው የዌስት ጌት የገበያ አዳራሽ ላይ በደረሰውና በሰሜን ምስራቅ ኬንያ በጋሪሳ በተፈጸመው ጥቃት ሶማሌዎች ተወንጅለዋል። ዳሩ ግን እነኛ ከሶማሊያ ቀጥታ ኬንያ የገቡ እንጂ በስደተኝነት ተመዝግበው መጠለያ ጣቢያ ውስጥ የነበሩ አልነበሩም። ኑዌንዳ ንጆካ የኬንያ አገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ናቸው። በተመራማሪው ሲምሰን አስተያየት አይስማሙም። ሽብርተኞች መጠለያ ጣቢያዎቹን የጥቃታቸው ማቀጃና መዘጋጃ ቦታ አድርገው እየተጠቀሙበት ነው የሚሉት የኬንያው ባለስልጣን እንደ አውሮፓ አቆጣጠር በመስከረም 2013 ዓ.ም ተመረጠ በናይሮቢው ዌስት ጌት ገበያ አዳራሽ ላይ የደረሰውንና 67 ሰዎች የተገደሉበትን ሁኔታ ይጠቅሳሉ። አውቴልዩ for በወስትጌቱ የገበያ አዳራሽ ላይ ጥቃት ያደረሱ ብዙዎቹ የተያዙት ወይም በስልክ ግንኙነት አሊያም ዳዳ በሚገኘው የስደተኞች መጠለያ ጣቢያ በኩል በተደረገ የስለላ ዘዴ መሆኑን አስረግጬ መናገር ይችላለሁ። የአስተዳደርና የደህንነት ኤክስፐርቱ ሙሞህ ዛሁ መጠለያ ጣቢያዎቹ ለጸጥታ አስጊ መሆናቸውን ይስማሙበትና ስደተኞችን በተመለከተ ግን በውል የተጠና አቀራረብ መከተል ያስፈልጋል ይላሉ። ስደተኞች ነው ሰርገው የገቡት። ይህ ግን ሁሉም ስደተኛ ሽብርተኛ ነው ማለት አይደለም። ስለዚህ ንጹሐን ሰዎች በዚህ ሂደት እንዳይጎዱ ጥንቃቄ በተሞላበት ሁኔታ መመካከሩ ጠቀሜታ አለው። ዛው ሌላ መፍትሄም አላቸው። የመጠለያ ጣቢያዎቹን ቦታ መቀየር ወደ መሀል ሶማሊያ ማዛወርም ይቻላል። ነገር ግን ለደህንነታቸው አስተማማኝ በሚሆን መልኩ ተደርጎ ዓለም አቀፍ የስደተኞችና ሌሎች መስሪያ ቤቶች እንዲቆጣጠሯቸው ይሆናል። ወደ 25 ዓመታት ገደማ ስደተኞችን ስታስተናግድ የኖረችው ኬንያ መጠለያ ጣቢያዎቹን ለመዝጋት ስታስፈራራ መቆየቷ የሚታወቅ ሲሆን የቅርብ ጊዜው በ2013 ዓ ም ሌላው ደግሞ ያለፈው ዓመት ሆኖ የትኛውንም ግን እስከ መጨረሻው አልገፋችበትም። የኬንያ ምርጫ ወደ ቀጣዩ ዓመት ተሸጋግሯል። እናም የመብት ተሟጋቹ ሂውማን ራይትስ ዎች ተመራማሪው ሲምሰን እንደሚሉት ፖለቲከኞች በእንዲህ አይነቱ ወቅት ነው የስደተኞችን ጉዳይ የሚያነሱት። ስለዚህ ይሄ ከምርጫዎቹ በፊት የሚራገብ ትኩስ ወሬ ነው። ለማንኛውም ወደፊት የሚታይ ይሆናል። የኬንያው አገር ውስጥ ጉዳይ ሚኒስቴር ቃል አቀባዩ እንጆካ የምርጫ ጊዜን ይፋ ማድረግ ስለ መጠለያ ጣቢያዎች ከሚሰጥ መግለጫ ጋር ምንም አይነት ግንኙነት የለውም ብለዋል። ከምርጫ ጊዜ ማሻገር ወይም ማስተላለፍ ውጪ እንደ ሌስቤዝ አልቤርች የመሰሉ የዶክተርስ ዊዛውት ቦርደርስ ማለት የድንበር የለሽ ሐኪሞች የእርዳታ ሠራተኞች ፍላጎት ግን የኬንያ መንግሥት ስለ ስደተኞቹ ሲል መጠለያ ጣቢያዎቹን ክፍት አድርጎ እንዲቆይ ነው ውሳኔውን እንደገና ያጤነዋል ብለን ተስፋ እናደርጋለን። ስደተኞችን በፈቃዳቸው ወደ አገራቸው ለመላክ በኬንያና በሶማሊያ መንግስታት እንዲሁም በዩኤንኤችሲአር ማለት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የተፈረመው የ2013ቱ ስምምነት ተግባራዊነት አዝጋሚ ነው የሆነው ይላል የኬንያ መንግስት። እስካሁን የኬንያ መንግስት የስደተኞች ጉዳይ ቢሮ መዘጋቱን ይፋ አድርጓል። የመጠለያ ጣቢያዎቹ ይዘጉ ወይ መቼ እንደሚዘጉ ግልጥ የሆነ ነገር የለም።